Voice of America. በኮሮና ወረርሽኝ ስጋት ምክንያት ኢትዮጵያ አብዛኞቹን ትምህርት ቤቶቿን ዘግታ በቆየችባቸው ጊዜያት በከፍተኛ ትምህርት ተቋማት ውስጥ የሚማሩ የሁለተኛና የሦስተኛ ዓመት ድኅረ ምረቃ ተማሪዎች ትምህርታቸውን በቴክኖሎጂ በመታገዝ ሲከታተሉ ቆይተዋል። ጥቂቶቹም ትምህርታቸውን አጠናቀው ለመመረቅ በቅተዋል። ይህ በከፍተኛ ትምህርት ተቋማት እየተካሄደ ያለው በቴክኖሎጂ የታገዘ የትምህርት ሂደት ምን ይመስላል? በትምህርት ጥራቱ ላይስ ያሳደረው ተጽዕኖ አለ ወይ? ስትል ስመኝሽ የቆየ የደረ ምረቃ ተማሪዎችን አነጋግራ የሚከተለውን አጠናቅራለች። የኮሮና ቫይረስ ኢትዮጵያ ውስጥ መገኘቱ ሲረጋገጥና የትምህርት ሚኒስቴር ስርጭቱን ለመግታት ትምህርት ቤቶችን ለመዝጋት ሲወስን በአዲስ ኮሌጅ የኮንስትራክሽን ማኔጅመንትና ቴክኖሎጂ ሁለተኛ ዲግሪዋን የምታጠናው የምስራች ስለሺ ወደ ሶስተኛ አመት ለመሸጋገር ለሚቀራት ፈተና እየተዘጋጀች ነበር። ሁለተኛ አመት ጨርሼ ልክ ኤግዛም ሲደርስ ነበረ። እንደ አጋጣሚ ኤግዛም እስኬጁል ተደርጎ ልክ ልንፈተን ፎር ዴይዝ ፋይቭ ዴይዝ ሲቀር ነበረ ኮሮና ሀገራችን ገባ ተብሎ አናውንስ የተደረገው። ወዲያው ሆልድ ተደረገ፣ ክላሶችም ፈተናዎችም በኋላ ያሉት በሙሉ ከፈተናውን ጨምሮ አንድ ሴሚስተር በኦንላይን የተደረገው ማለት ነው። የኮሮና ወረርሽኝን ስጋት ለመቀነስ በሁሉም ደረጃ ያሉ ትምህርት ተቋማት ላልተወሰነ ጊዜ እንዲዘጉ ቢወሰንም የሳይንስና ከፍተኛ ትምህርት ሚኒስቴር የሁለተኛና ሶስተኛ ዲግሪ ተማሪዎች ከየቤታቸው ሆነው ትምህርታቸውን በድህረ ገጽ አማካኝነት እንዲከታተሉ የወሰነው ብዙም ሳይዘገይ ነበር። የምስራችን ጨምሮም ወደ 200ሺህ የሚጠጉ የሁለተኛ እና የሶስተኛ ዲግሪ ተማሪዎች ትምህርታቸውን በዚህ መልኩ ሲከታተሉ ቆይተዋል። ይህ በቴክኖሎጂ የታገዘ የመማር ማስተማር ሂደት ኢትዮጵያ ውስጥ ባለው የኢንተርኔት አገልግሎት አለመስፋፋት፣ የመብራት መጥፋትና ኔትወርክ መቆራረጥ የመሳሰሉ ብዙ ተግዳሮቶች ቢኖሩትም የምስራች አገልግሎቱን ማግኘት ለቻሉ ተማሪዎች ግን የተሻለ ሁኔታ ፈጥሯል ትላለች። ከኔትወርክ ጋር የተገናኙት ነገሮች እንትን ቢሉ ኦንላይን ክላሶች ማስተማርና አንትኑ ሂዶት ላይ ጥሩ ነገር አላቸው ብዬ አስባለሁ። ኦንላይን በሚሆን ጊዜ በራስሽ ጥረሽ ብዙ ሪሰርቾችን የመስራት ብዙ የማንበብ ልምድ እንዲኖር ከክላሱ በተጨማሪ ብዙ ነገሮችን ሰርች እንድታደረግ ያደረግሻል። ኦንላይን ሆኑ ክላስ ውስጥ ስንሆን ፍሪ አይደለንም ኮሚኒኬት የማድረግ ከአስተማሪም ጋር እርስ በርስም፣ ዙም ላይ ግን ሲሆን ሁሉም በነፃነት ካለበት ቦታ ሆኖ ሰአትም ብዙ ሪስትሪክት አያደረጉም። አስተማሪዎቹ ለቀቅ አድርገው ነው። ስለዚህ ሁሉም ማስተያየቱን ይሰጣል። ፊድባክም ያገኛሉ አስተማሪዎቹ ብቻ። ከኔትወርኩ በስተቀር ኦንላይን ክላሶች በጣም ነጻነት ይሰጣሉ። በተመሳሳይ ዩኒቨርሲቲ በኮንስትራክሽን ማኔጅመንትና ቴክኖሎጂ ሁለተኛ ማስተርሱን እየተማረ የሚገኘው ኦብሴ ማቴዎስ ግን የድህረ ገጽ ትምህርቱ ተማሪዎች በክፍል ሆነው ከአስተማሪ ጋር በመገናኘት እና እርስ በርስ ማግኘት የሚችሉትን ተጨማሪ ጥቅም አሳጥቷል ይላል። ፕላስ ውስጥ በሚኖረው ነገር ሁሉም ሰው ፈልጎን ባይሆን ወይ በመጠየቅም ፓርቲስፔት እንዲያደርግ ይደረጋል። ፕላስ ደግሞ ሰአትም ተወስዶ ከተመደበው የፕላስ ሰአትም ገፋ ተደርጎ ዲስከሽኖች ምናምን ሊኖሩ ይችላሉ። ፕሮጀክቶች ሚኒ ፕሮጀክት ነገሮች ይኖራሉ። እነዚን ፕሬዘንት ማድረግ ይኖራል። ጥያቄዎች መጠያየቅ ይኖራል። አንዱ ከአንዱ የመማማር ነገር ይኖራል። ስለዚህ ይሄ ኤክስፒሪንስ ሼሪንግ በጣም አለው፣ ኖሌጅ ሼሪንግ አለው። አንዱ የሚሰራውን ነገር አንዱ በደንብ ያያል። አሁን ላይ በዚህኛው ጋር ግን ሳየው እዛ መልኩ አይደለም። ላይ እኔ የማቀርበው ነገር ሲኖረኝ እገባለሁ ኦንላይን የራሴን ፓርቶር እኔ ግሩፖች ጋር አብሬ ያሉትን አቅርቤ እወጣለሁ። ሌላ ሰው አቴንድ አድርጎ ሊከታተለኝ ይችላል፣ ከፈለገ ላይከታተልም ይችላል። ስለዚህ እዛ ጋር ያለው ነገር በዚህ እውቀት ሼር የማድረጉ ነገር ላይ በጣም ጋፋል። የሁለተኛ ዲግሪ የመመረቂያ ስራቸውን በድህረ ገጽ አማካኝነት ሰርተው ለመመረቅ ከበቁ ተማሪዎች መሀል አንዱ ኪሩቤል አምሳሉ ነው። በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የሜካኒካል ኢንጂነር ተማሪ የነበረው ኪሩቤል ትምህርቱ በኮሮና ምክንያት ሳይቋረጥ ማጠናቀቁ ቢያስደስተውም አጠቃላይ ሂደቱን ግን እሳት የማጥፋት ስራ ነው ሲል ይገልጸዋል። ያው እሳቱን የማጥፋት ብለን ብንወስደው ይቻላል እንጂ የኢንፍራስትራክቸሩ በጣም አስቸጋሪ ነበረ። አሁን አዲስ አበባ ያሉ ተማሪዎች የተሻለ የኢንተርኔት አክሴስ ይኖራቸዋል ተብሎ ይታሰባል። በብዛት ባይሆንም ሪሌቲቭሊ ከሌሎቹ አንጻር፣ ወደ ክፍለ ሀገር ወይም ደግሞ ወደ ቤታቸው የተመለሱ የክፍለ ሀገር ልጆች ግን በጣም ሲቸገባች አለው። እኔ በበኩሌ በኢንተርኔትም ባለመኖሩ ምክንያት የምርምር ስራቸው ለአሁኑም ድረስ ያልጨረሱ ልጆች አሉ። የኪሩቤል የትምህርት ዘርፍ ከክፍል ትምህርት በተጨማሪ በቤተ ሙከራ ውስጥ ምርምሮችን ማካሄድ ይጠይቃል። ዩኒቨርሲቲዎች ደግሞ ጊዜያዊ የኮሮና ታማሚዎች ማቆያ ሆነው በመቆየታቸው ተማሪዎች የጀመሯቸውን የምርምር ስራዎች ማጠናቀቅ ካለመቻላቸው በተጨማሪ ለወጪ እንደዳረጋቸው ኪሩቤል ይገልጻል። የምርምር ስራቸውን ከዩኒቨርሲቲዎች ውስጥ ከላቦራቶሪዎች ውስጥ የተወጡ ልጆች ነበሩ አብዛኞቹ ለምሳሌ የኬሚካል ምህንድስና ተማሪዎች፣ የፉድ ኢንጂነሪንግ ተማሪዎች የመሳሰሉት ማለት ነው። በወጡ ጊዜ ለአራት ወር የሚቆዩ፣ ለአምስት ወር ሙሉ ሳምፕሎቻቸው ተበላሽተው ድጋሜ ለተጨማሪዎች ተጋልተው ነበረ። ቨርቹዋሊም ደግሞ ምንም ነገር መስራት አይችሉም። ይሄንን እንደ አርኩቴን ቅድም መግባት ይከለከል ስለነበረ በላብራቶሪ ቴክኒሽያኖችንም ማሰራት አይችሉም ነበር እነዚህ ስለዚህ በጣም አፌክት አድርጓል የሚል አመለካከት አለኝ። በግድ ላይ እነዚህ ችግሮች ተደራርበው፣ ኪሩቤል በቴክኖሎጂ አማካኝነት ትምህርታቸውን እየተከታተሉ የሚገኙትም ሆኑ በድህረ ገጽ ታግዘው እየተመረቁ ያሉ ተማሪዎች የሚያገኙት የትምህርት ጥራት ላይ ተጽዕኖ አለው ሲል ይሰጋል። የትምህርት ጥራት ላይ አሁን እነዚህ ልጆች ኮምፒታንት ይሆናሉ የሚል እምነት የለኝም። በተለይ የኮርስ ስራቸው የኮርስ ስራቸው ስራቸው የገጽ ለገጽ ትምህርት የሚባለውን ቨርቹዋሊ ያለፉት ልጆች ቨርቹዋሊ ተምረው ያለፉት ልጆች ያዳግታቸዋል የሚል እምነት አለኝ። እንዲህ ስናወራም በስልክ የሚሆን በተለያየ ነገር ስናወራም ያላቸውን ፍራስትሬሽን ይገልጹልኛል። ስለዚህ ውጤታማ ነው የሚለው አመለካከት የለኝም በግሌ። የከፍተኛ ትምህርት ተቋማት የድህረ ምረቃ ተማሪዎቻቸውን በቴክኖሎጂ ታግዘው እንዲያጠናቅቁ የማድረግ ጥረታቸውን ቀጥለዋል። የምስራችም የመመረቂያ ስራዋን በድረ ገጽ አማካኝነት ከአማካሪዋ ጋር እየተገናኘች ለማከናወን እየተዘጋጀች ነው። ብዙዎች ግን በክፍል ውስጥ ካስተማሪ ጋር በመገናኘት ትምህርት የሚቀጥልበትን ጊዜ ይናፍቃሉ። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ Cafir Virginia